ያደረሻችሁ የጋቢና ቪ አድማጮች የዛሬ ማክሰኞ ነሐሴ 11 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመርን። ዛሬም እንደተለመደው የተለያዩ ፕሮግራሞችን ሰባስበን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሃል ከሰሜን ወሎ የተለያዩ አካባቢዎች በጦርነቱ ምክንያት ተፈናቅለው ሀይቅ ከተማ የሚገኙ የሕብረተሰብ ክፍሎች ለረሃብ አደጋ መጋለጣቸውን ለአሜሪካ ድምፅ ተናግረዋል። ሁለቱም ሚስር ከተበረሻ ይችዋሉም ጠቅላላ ታምጎ ሊያለቀ ነው። ሀይህም ያለንበትም ቦታ ልብስም የለም ጉርስም የለም ብርድም መዳብም ሊገለን ነው ያለው። በጦርነቱ ምክንያት ከተፈናቀሉት መካከል አንዱን ነው የሰማችሁት። ሙሉ ዘገባው በምሽቱ ይደመጣል። በጋራ ዩኒቨርሲቲ ሰርተው ልኬት እንዲያደርጉ፣ እንዲሁም በሚሰሩ ስራዎች ላይ በአማከርም በምርምርም በሌላ ፕሮጀክቶች ላይ በጋራ አተባብረው እንዲሰሩ የሚል መንፈስ ነው ያለው ፎረሙ። የአለማያ ዩኒቨርሲቲ የተፋሰስ ልማት ተመራማሪና መምህር የሆኑትን ዶክተር አስፋው ከበደን የሰማችሁት። ዩኒቨርስቲዎች በተፋሰስ ልማት ዙሪያ የሚያደርጉትን እንቅስቃሴ የሚዳስስ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችና ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁን የማመሻው ስመኝሽ የቆየ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሰምተን እንመለስ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የአፍጋኒስታን ቀውስን በተመለከተ ትላንት ባደረጉት ንግግር መንግስታቸው የወሰደው አቋም ትክክለኛ መሆኑን አስረድተዋል። ፕሬዝዳንቱ ታሊባን አፍጋኒስታንን ሙሉ በሙሉ ከተቆጣጠረ ወዲህ ባደረጉት የመጀመሪያ ንግግራቸው የአፍጋን ወታደሮች ሊታገሉለት የማይፈልጉትን የአሜሪካ ወታደሮች በጦርነት ሊታገሉና ሊሞቱ አይገባቸውም ብለዋል። ዩናይትድ ስቴትስ በአፍጋኒስታን የነበራት ሚና የሀገር የሀገር ግንባታ አለመሆኑንና አንድነት ላይ መሰረት ያደረገ ማዕከላዊ ዲሞክራሲ የመፍጠር አላማም እንዳልነበራት አጽንኦ ሰጥተው የተናገሩት ባይደን በአፍጋኒስታን የነበረን ብቸኛው አላማ አሜሪካን ላይ ያነጣጠረ የሽብርተኛ ጥቃት መከላከል ነበር። አሁንም ያ ይቀጥላል ብለዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ታሊባን የሰው ሕይወት እንዳያጠፋ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የዓለም አይን አፍጋኒስታን ያለችበትን አሳሳቢና ወሳኝ ሁኔታ እየተከታተለ ነው ብለው የታሊባን ኃይሎች የሀገሪቱን ሕዝብ ደህንነት ለመጠበቅና ችግር ላይ ላሉት ሰብአዊ እርዳታ እንዲደርስ ከፍተኛ የሆነ ጥንቃቄ ማድረግ እንዳለባቸው አሳስበዋል። በትላንትናው ዕለት የመንግስታቱ ድርጅት ዋና ጸሐፊ ለጸጥታው ምክር ቤት አስቸኳይ ስብሰባ ባደረጉት ንግግር የአፍጋኒስታንን ህዝብ ፊታችንን ልናዞርበት አንችልም አይገባምም፣ ብለዋል። ግጭቱ በአስቸኳይ እንዲቆምና የሀገሪቱ ህዝብ በሙሉ መብቶቹ እንዲከበሩ እጠይቃለሁ ያሉት ጉተርዥ የሰብአዊ መብቶች ከበሬታ፣ በተለይ የአፍጋን ሴቶችና ልጃገረዶች ጉዳይ እጅግ የሚያሳስባቸው መሆኑን ገልጸዋል። በኢትዮጵያ የሚገኘው የተባበሩት መንግስታት ድርጅት ውስጥ የተሰማሩ የመንግስታቱ ድርጅት መስሪያ ቤቶችና የሰብአዊ ረድኤት አጋሮቻቸው የሚንቀሳቀሱት ወገንተኛ የፖለቲካ አጀንዳን በመደገፍ ነው ተብሎ በቅርብ ጊዜያት በዋና ዋና መገናኛ ብዙኃንና በማህበራዊ መገናኛዎች የሚወጡ መግለጫዎች እጅግ አሳስበውናል ማለታቸው ተዘግቧል። የድርጅቱ የኢትዮጵያ ቢሮ ባወጣው መግለጫ የተባበሩት መንግስታት ድርጅትና አጋሮቹ በሰብአዊ እርዳታ ስራቸው የሚከተሏቸው አራት መርሆች እንዳሉ ገልጾ እነሱም ሰብአዊነት፣ ገለልተኝነት፣ ከአድሏዊነት ነጻ መሆንና ስራን በነጻነት ማከናወን ነው ብሏል። መግለጫው አክሎ እነዚህን መርሆች በማክበር ከኢትዮጵያ መንግስት ጋር በቅርበት ተቀናጅተን በሁሉም የሀገሪቱ ክልሎችና የከተማ አስተዳደሮች ለችግር ተጋላጮችን ትኩረት ባደረገ መንገድ ወሳኝ እርዳታ በማድረግ ላይ እንገኛለን ብሏል። በመጨረሻም ዩናይትድ ስቴትስ ሶስተኛ የኮቪድ-19 ማጠናከሪያ ክትባት በመስጠት ላይ ለመወሰን እየተዘጋጀች መሆኗ ተገለጸ። ዩናይትድ ስቴትስ ውስጥ ሶስተኛ የኮቪድ ክትባት መስጠት ይጀመር ወይም አይጀመር እንደሆን በሚቀጥሉት ሁለት ሳምንታት ውስጥ ይታወቃል ሲሉ የብሔራዊ የጤና ተቋማት ዳይሬክተር ዶክተር ፍራንሲስ ኮሊንስ ተናግረዋል። ሶስተኛ ማጠናከሪያ ክትባት መስጠት ሲጀመር ቅድሚያ የሚኖራቸው የጤና ሰራተኞች፣ የጤና እንክብካቤ አካባቢ ማዕከሎች ውስጥ የሚጠበቁና ሌሎችም አረጋውያን እንደሚሆኑ ነው ባለስልጣኑ የገለጹት። ዴልታ የተባለው በፍጥነት ተላላፊው የኮሮና ቫይረስ ዝርያ ዩናይትድ ስቴትስ ውስጥ በቀን የሚመዘገቡትን የቫይረሱን ተጋላጮች ቁጥር ወደ 129 ሺህ ከፍ አድርጎታል። ይህም አሀዝ ባለፈው እንደ አውሮፓያን አቆጣጠር ሐምሌ መጀመሪያ ላይ ከነበረው ጋር ሲነጻጸር በ700 እጥፍ ከፍ ያለ መሆኑ ተገልጿል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ መገናኛ ሞገዶች በተጨማሪ በበይነመረብ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም የስልክ ቁጥራችንን ፕላስ 12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ከሰሜን ወሎ የተለያዩ አካባቢዎች በጦርነቱ ምክንያት ተፈናቅለው ወደ ሀይቅ ከተማ እየገቡ የሚገኙ የህብረተሰብ ክፍሎች ከመንግስት የሚደረግላቸው የምግብና የግብአት አቅርቦት ባለመኖሩ ለችግር መጋለጣቸው ተነግሯል። የሀይቅ ከተማ አስተዳደር በበኩሉ በርካታ ተፈናቃዮች መኖራቸውን አምኖ ተፈናቃዮቹን የተሻለ ድጋፍ ወደሚያገኙበት የደሴና ኮምቦልቻ ካምፖች ለማዘዋወር እየተሰራ ነው ብሏል። መስፍን አራጌ ተጨማሪ አለው። ወይዘሮ ዛሃራም ሆይ በኦሮሚያ ክልል ምዕራብ ወለጋ አካባቢ በተፈጠረው የጸጥታ ችግር ተፈናቅለው ወደ ሰሜን ወሎ ዞን መርሳ ከተማ በመምጣት መጠለያ ውስጥ መኖር ከጀመሩ አስር ወራት ተቆጥረው እንደነበር ይናገራሉ። እኛ ከመጀመሪያ ከኦሮሚያ ክልል ነው የመጣ ነው ያወቅ አንቃ ቀበሌ ጉሉ ሰ ወረዲያ ያው ጥቅምት ሀያ ሁለት ነው የወጣ ነው ከኦሮሚያ እዚያ መርሳ ነው ያለ ነው ዜሮ ሶስት የሚባል ቀበሌ ማለት ነው ሳምብ ላይ ነበርና፣ ህወሀት በከተማዋ ላይ በወሰደው ወታደራዊ ጥቃት ምክንያት አካባቢውን ለቀው ሁለተኛ ጊዜ መፈናቀላቸውን የሚያስረዱት ወይዘሮ ዛህራ ከትዳር አጋራቸውና ከአራት ልጆቻቸው ጋር በመሆን በአስቸጋሪ መልክዓ ምድር ከሰላሳ ኪሎ ሜትር በላይ በእግራቸው እንደተጓዙ ጠቅሰዋል። ከመርሳ ንስተነ እስከ ውርጌሳ ድረስ በእግራችን እድ ያገለግ ያገል ጫካ ለጫካ ስንሄድ ውለን ውርጌሳ አደርነ። ከዛ በኋላ እንደገና አሁንም ውጫሌ ድረስ ማተነ ከዛ ወዲህ መኪና አግኝተነ እዘ ሀይቅ ገባ ነ ከአሁን ድረስም ያው በሀሳብና በጭንቀት ላይ ነው ያገኘ ነውም ነገር የለንም። ሳዴን የመጣ ነ አሁንም ደግሞ ሁለተኛ ስደት ያገኘ ናትን ንብረት ያገኘ ነውም እንዲያው በጣም አል ተቀመጠ ነው ያነሳነውም ነገር የለንም። ልጆቻችን በየስርፋው እንዲገቡ አብረን የመጣ ነው ሰይ ድምጣቸው የለ በጫካው እንዲገቡ ቀርተዋል። ከምዕራብ ወለጋ ተፈናቅለው መርሳ መጠለያ ካምፕ ተጠልለው የነበሩትና በተመሳሳይ ለሁለተኛ ጊዜ ተፈናቅለው በሀይቅ ከተማ በሚገኘ የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት መጠለላቸውን የሚናገሩትን ሪስ መሀመድ በበኩላቸው ከጦርነቱ ሽሽት ላይ ሳለን ከባለቤቴና ሁለት ልጆቼ ጋር ተለያይቼ ያሉበትን እስካሁን አላውቅም ብለዋል። እኔ አራት ቤተሰብ ነኝ። እኔ መጥቻለሁ። እሳቸው ግን ቀርተዋል። የኔ ባለቤትና ልጆች ጋር ቀርተዋል። ሁለት ልጆች እናታቸው ጋር አብረን ወጣነ ተፋርሶ ያው ሁሉም የጫካው ገባ የተቻለው ገብቷል፣ ያልቻለው ቀርቷል። እነሱንም ለማገኘት ቦታው ተያዘ፣ ለመሄድም ፈራን። መንገዱም አማን ታጣው ስልክም ብንደውል ስልክም አነሱም ኔትወርክ የተበለሻሽቷል። ሁሉም ጠቅላላ ታምጎ ሊያለቀ ነው። ሀይህም ያለንበትም ቦታ ልብስም የለም፣ ጉርስም የለም። ፍርድም ራብም ሊገለን ነው ያለው። ከወልዲያ ሀያ ሦስት ኪሎ ሜትር በስተ ምስራቅ ከምትገኘው ሀራ ከተማ ተፈናቅለው ዳሎጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተጠለሉት አባት፣ ጦርነት ነበረ። ያው ጁንታ የሚባል አካል ነበረ። እነሱ ጦርነት ነበረ። በዛ ምክንያት ምጣ ሀሙስ መጨረሻ ላይ ተቆጣጠሩት። ወታደሩን ሲወጣ እኛም በላይ ላይ መተኮስ ጀመሩ፣ ግድያ ማድረግ ጀመሩ። ነው የመጣ ነው ደግሞ በእግር ጀመር እስከ ቡጫሌ ድረስ በእግር መጣ። ከዛ የሚተባበር መኪና ያገኘን ሀይቅ ገባል። በጉዞቸው መሀልም ሁለት ልጆቻቸውና ባለቤታቸው የት እንደደረሱ አላውቅም ነው የሚሉት። እሷ ጋር የለችም ልጆች ናቸዋል። መንገድ ላይ የተጠፋፋን አንድ ልጁን ይዛ ሄደች። ሁለቱን ይጋ ናቸዋል። የት እንዳለች ስልክ አይሰራም፣ ስደውልም አይሰራም፣ አንገናኝም። ተፈናቃዮቹ ወደ ሀይቅ ከተማ ከገቡ ከሳምንት እስከ አስራ አምስት ቀናት እንደሆናቸው አመልክተው፣ በጎ ፈቃደኛ የከተማዋ ነዋሪዎች ከሚያደርጉልን ድጋፎች ውጪ በመንግስት በኩል ምንም አይነት ድጋፍ አላገኘንም ብለዋል። ያው ከመንደር እያዋጡ ያው ሀይሁ ያሉ ልጆ እየተቀበሉ ያው አብረው እየተባበሩን ነው እንጂ ያገኘነው ነገር የለንም። ከመንግስት ያገኘነው ነገር የለም። ያው የህዝብ ነው እያዋጡ የአቅማቸውን እያመጡ እየሰጡን ነው። እንተኛው ሲሚንቶ ላይ ነው። በሽተኛ ሆነ፣ ልጆችም በሽተኛ ሆኑ። አሁን አብዛኛው ሰው ወዲያ ሀኪም ቤት እየሄዱ እየተጎዱ ነው። ባዶ ነው የወጣ ነው። አንዲም ነገር የለም። ባዶ ነን። ልጆችም ተጎዱብን። ሁላችንም ታመምነ። ሀሁዲያችን ብሶት ብሶት በዛብን። ብሶት ጠናብን። ሁላችንም ተነጣጥለን እናትን 웃음 <laughs> በየመንደሩ እየለመን ነው የመጣ ነው። ከገባም በኋላ ሞ ያው እንግዲህ ህጻናቶችን አብልተን ዝም ብለን እኛ ዋጣትን ምናምን እናደራለን። በአጋጣሚ እንደዚህ የሚተባበር ሰው ካገኘ በግል ይሰጡናል። እን ያችን እየቀመሱ ነው ቆየ ነው ህጻናት አሉ ሴቶች አሉ አረጋውያን አለ ምንም ነገር ያገኘ ነው ነገር የለም። እስኪ አሁን ያው ልጆች፣ የከተማው ልጆች ወጣቶች ትንሽ ብር አሰባስበው ትናንት ወዳ ሩዝና ዳቦ ምናምን ገዝተውልናል። የምግብ ፍላጎት አቅርቦት እንዲደረግላቸው ለሚመለከተው አካል ምን ጠይቃችኋል? የሀይቅ ከተማ አስተዳደርም ብዙ ጊዜ ይጠይቃል። ምን አሏቸው ስንጠይቃቸው፣ ዛሬ ነው ያው መረጃ ልቀን ምናምን የሚል ነገር ነው የሚሉን። እዚህ ምንም አይነት ነገር እስካሁን ያቀረቡልን ነገር የለም። የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ይመራደም ተፈናቃዮቹ ያሉበት ሁኔታ አሳሳቢ እንደሆነ ያስረዳሉ። አንዳንዶቹ ከሁለት ቦታ የተፈናቀሉ ናቸው። ንብረታቸውን ሳይዙት ልጆቻቸው ራሱ በዚህ በአምባሰል ውጫሌ ተራራ ላይ ስንመጣ አቅም ያለው ነው የመጣው አቅም የሌለው እዛው ቀሩብን የሚሉ ብዙ ሰዎች አሉ። እኛ ደግሞ ሊሾ ነው ቤቱ፣ ሊሾውን ሰጠናቸው። ምንም ሌላ የረዳናቸው ነገር የለም። እዛ ላይ ነው የሚተኙ። ከፍተኛ ችግር ነው ያለባቸው። ምክንያቱም አልባሳት የላቸውም። ልጆች እንደገና በጣም ህፃን አሉ፣ እርጉዝ ሴቶች አሉ። እርጉዞቹና ህፃኖቹ በጣም በተለይ በጣም እየተጎዱ ነው የሚሉት። ልጆቹ በቃ ሲያለቅሱ ነው የሚውሉት። በጣም ተቸግረዋል። ልጆች በከተማ በለጎ ሀይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ብቻ ሳይሆን በግለሰብ ቤቶች እና በተለያዩ ማረፊያ ቦታዎች ተፈናቅለው የመጡ ከአስር ሺህ በላይ ሰዎች መኖራቸውን የሚናገሩት ደግሞ የከተማዋ ከንቲባ ከበደ ካሳ ናቸው። በርካታ ተፈናቃዮች አሉ ውስጥ ከአስር ሺህ በላይ የሚገመቱ ተፈናቃዮች አሉ። እነዚህን ተፈናቃዮች እንግዲህ እንደ ከተማ አስተዳደር ተቀብሎ ለማስተናገድ ያው ከከተማ አቅም በላይ ስለሆነ የሚመለከተው አካል ጋር እየተነጋገርን ያለንበት ሁኔታ ነው ያለው። የሚመለከተው የክልልና የፌዴራል አካል ደግሞ እነዚህ አካሎች በደሴና በኮምቦልቻ አካባቢ ቋሚ የተፈናቃዮች ማረፊያ ቦታ በማዘጋጀት ወደዛ እንድንልክ አቅጣጫ ተቀምጧል። በዚህ አቅጣጫ መሰረት ኦልሞስት እኛ የምዝገባ ስራ እየሰራን ያለንበት ሁኔታ ነበር የነበረው። ከቆቦ ከጎብዬ፣ ከሮቢት ከሀራ ከወልዲያ ከመርሳ እኒህ ከመሳሰሉት በጦርነቱ ምክንያት ከተፈናቀሉት አካባቢ የመጡትን አካላት በመለየት ኮሚቴ በማቋቋም የመዝገብ እና የሚመለከተው ረጅ ድርጅት ድጋፍ እንዳደረግላቸው ለማድረግ ስራ ሊሰራ ነው ያለንበት ሁኔታ ነበር የነበረው። የሀይቅ ከተማ አሁን ባለበት ቁመናና የውስጥ አደረጃጀት ተፈናቃዮቹን አስቀምጦ ለማቆየት የሚያስችል አቅም የለውም፣ የሚሉት ከንቲባው ተፈናቃዮቹን ወደ ደሴና ኮምቦልቻ መጠለያ ጣቢያዎች ለማዘዋወር እንቅስቃሴ መጀመሩንና የተፈናቃዮች ኮሚቴዎችም ይህን ሆነ ነው እንዲያውቁ እየተደረገ መሆኑን አክሎ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ወደ ተከታዩ መሰናዷችን ስናልፍ በምስራቃዊ ኢትዮጵያ የሚገኙ አስር ዩኒቨርሲቲዎች በአዋሽና በዋቢ ሸበሌ ወንዞች ተፋሰሶች ልማት ላይ አብረው ለመስራት የጋራ ምክር ቤት አቋቁመዋል። ወደ 20 ሚሊዮን የሚሆን ሰው በሚኖርባቸው የሁለቱ ተፋሰሶች አካባቢዎች የውሃ ጥረት እንዳለና በክረምትም በጎርፍ የሚጠቁ መሆናቸው ተገልጿል። በቅንጅት ለመስራት የወሰኑ ሃይማኖት ዩኒቨርሲቲዎቹ በተፋሰሶች ልማት የሚመለከተውን የመንግስት አካል በጥናትና ምርምር የመደገፍ ዓላማ እንዳላቸው ተገልጿል። አዲስ ቸኮል ተጨማሪ አለው። የዋሽና ዋቢ ሸበሌ ወንዞች ተፋሰስ ላይ የሚገኙ አስር ዩኒቨርሲቲዎች በሁለቱ ወንዞች ልማት ላይ በማማከርና በምርምር ተቀናጅተው ለመስራት መስማማታቸውን አስታወቁ። ተነሳሽነቱን ወስዶ ዩኒቨርሲቲዎቹን ያሰባሰበው የአርማ ዩኒቨርሲቲ የተፋሰስ ልማት ተመራማሪና መምህር የሆኑት ዶክተር አስፋው ከበደ ለአሜሪካ ድምጽ እንዳስታወቁት የዩኒቨርሲቲዎቹ ትብብር ሀገራዊ ጠቀሜታ ይኖረዋል። ሀረማያ ዩኒቨርሲቲ ላይ ነው ፎረሙ የተመሰረተው። በአዋሽ እና ዋቢሸበሌ ተፋሰስ ላይ የሚገኙ ዩኒቨርሲቲዎች በጋራ የመሰረቱት ፎረም ነው። ሀረማያ ዩኒቨርሲቲ አሳቡን አንስቶ ዩኒቨርሲቲዎች በጋራ ችግሮችን እያዩ የተሻለ የፖሊሲ አቅጣጫዎችን፣ የልማት አቅጣጫዎችን፣ ምርምሮችን ላይ እንደዚሁም መማር ማስተማሩ ላይም አጠቃላይ በማህበረሰብ አገልግሎት ላይ የተሻለ ስራዎችን ሰርተው ለመንግስትም ሆነ አካባቢው መስተዳደሮች ፖሊሲ ላይ እና ልማት ላይ ይበጃሉ የሚባሉ የዩኒቨርሲቲ አቅጣጫዎችም በጋራ ዩኒቨርሲቲ ሰርተው ሊኬት እንዲያደርጉ እንዲሁም በሚሰሩ ስራዎች ላይ በአማከርም በምርምርም በሌላ ዘርፎች ላይ በጋራ ተባብረው እንዲሰሩ የሚል መንፈስ ነው ያለው። ፎረሙ በምክር ቤቱ ከአረማ ዩኒቨርሲቲ ባሻገር የድሬዳዋ፣ ኦዳቡልቱም፣ አርሲ፣ አዳማ ሳይንስና ቴክኖሎጂ፣ ወሎ፣ ሰመራ፣ መድወላቡ፣ ጅጅጋና ቀብሬ ዳሪ ዩኒቨርሲቲዎች እንደተሰባሰቡ ያገኘ ነው መረጃ ያመለክታል። ባለፈው ሳምንት መጨረሻ ላይ በአረማ ዩኒቨርሲቲ የተካሄደው የሁለት ቀን ጉባኤ ላይ የአዋሽና ዋቢ ሸበል የተፋሰስን በሚመለከት የተዘጋጁ ጥናታዊ ጽሁፎችም ቀርበው ውይይት እንደተካሄደባቸው ያገኘ ነው መረጃ ያመለክታል። በያዝነው ክረምት ከመጠን ያለፈ ዝና በሚያስከትለው ጎርፍ እስከ ሁለት ሚሊዮን ኢትዮጵያውያን እንደሚፈናቀሉ የፌዴራል አደጋ ስጋትና ስ ምራር ኮሚሽን ለአሜሪካ ድምጽ አስታውቆ የነበረ ሲሆን ዩኒቨርሲቲዎቹን በዚህ ረገድ የሚመለከታቸው መንግስታዊ አካላት በጥናትና ምርምር በማማከር የመደገፍ ሚና ይኖራቸዋል፤ ያሉት ዶክተር አስፋው የጥናትና ምርምሮቻቸውን ትኩረቶች በተመለከተም ዶክተር አስፋው ይህን ይላሉ። አንዱ ያው ከጎርፍ ጋር ከድርቅ ጋር በተያያዘ የሚመጡ አደጋዎችን እንዴት መቀነስ ይቻላል፣ ሳይንሳዊ ትንታኔ ሰጥቶ እነዚህም በዘላቂነት ከዚህ ጉዳቶች ቀንሶ ማህበረሰቡ የተሻለ የልማት ቦታዎችን ይዞ በልማቱ እንዴት መቀጠል ይችላል የሚሉ አንድ አቅጣጫ ነው። ወርፉና ድርቅን በተያዘ ሁለተኛው፣ ከደን ሽፋን ጋር በተያዘ አካባቢ መራቆትን እንዴት ማሳከል ይቻላል የሚል ላይ ፎከስ ያደርጋል። እንደዚሁም ደግሞ የመሬት ምርታማነት መቀነስ ጋር በተያዘ ከጨዋማ ከመስኖ ጋር በተያዙ የከርሰ ምድር ውሃ ልማት ላይ እንደዚሁም ደግሞ የውሃ ብክለት ላይ አሁን እዛ አካባቢ የአዋሽና ዋቢ ሸበሌ በተለይ የአዋሽ ተፋሰስ ከፍተኛ የልማት እንቅስቃሴ የሚካሄድበት ነው። በርካታ ከተሞች አሉ፣ ትልልቅ ከተሞችና አዲስ አበባን ጨምሮ። እንደዚሁም ደግሞ እዛ አካባቢ የመጤ አረም ይባላል ፕሮሶፒስ የሚባል እሱን በመከላከል ደረጃ ወይም ወደ ጥቅም በመዋል ደረጃ ምን አይነት ስራ መሰራት አለበት። እንደዚሁም በታችኛው ደግሞ በዋቢ ሸበሌ ላይም በርካታ የኢንፍራስትራክቸር ችግሮች፣ የልማት ችግሮች ያለበት ኤሪያ ነው። በጣም ሊለማ የሚችል ሰፊ መሬት አለ። የውሃ ሀብትም እንደዚሁ አለ። እዛ ላይም በትኩረት እንዴት አድርጎ የምርታማነትን ሊጨምር የሚችሉ የተለያዩ ዘርፎች ላይ እንዴት አይነት ስራ ይሰራል የሚለው ነው ዋ የተቀመጡት አቅጣጫዎች መጅናል በተፋሰስ ልማት ላይ እንዲሰራ በፌዴራል ደረጃ በቅርቡ የተቋቋመው የተፋሰስ ልማት ባለስልጣን አስቀድመውም ከዩኒቨርሲቲዎች ጋር በተናጥል እየሰሩ መሆናቸውንና አሁንም በተቀናጀ ሁኔታ ለመስራት የታየውን ተነሳሽነት በማስተባበር እንደሚደግፉ በመድረክ ላይ በተወካዩ በኩል መግለጻቸውን ያገኘ ነው መረጃ ያመለክታል። የዋሽና ዋቢሸበሌ ተፋሰሶች ሀያ ሚሊዮን ገደማ ሕዝብ እንደሚኖርባቸው ና የዋ ጥረትም ጎልቶ እንደሚታይባቸው የተናገዱት ዶክተር አስፋው በአንጻሩ ክረምት ላይ አካባቢዎቹ በጎርፍ በተደጋጋሚ ይጠቃሉ ብለዋል። ይህ ሚዛን በማስጠበቅና ሌሎችን የልማት ስራዎች በማስተባበር ፎረሙ የበኩሉ ሚና ይወጣል ብለው እንደሚያምኑ ዶክተር አስፋ ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ልማት ዙሪያ ጥናትና ምርምር ለማድረግ ዩኒቨርሲቲዎች እያደረጉት ያሉትን ጥረት የሚያስቃኝ ዘገባ ነበር የተከታተል ነው። በተከታዩ ዘገባችን ደግሞ የሰሞነኛውን ትኩስ ዜና የአፍጋኒስታን መንግስት አወዳደቅን የሚያስቃኝ ቃለ ምልልስ ነው። ከሰሞኑ እጅግ አነጋጋሪ የዓለም ክስተቶች መካከል የካቡል በታሊባን እጅ መውደቅ ዋነኛው ነው። በዩናይትድ ስቴትስና ምዕራብያን አገሮች ሲደገፍ የቆየው የአፍጋኒስታን መንግስት አወዳደቅና የአሜሪካን የውጭ ፖሊሲ ምን ይመስላል? ትንታኔውን የሚሰጡን ዶክተር ዳንኤል ትንታኔውን የሚሰጡን ዶክተር ዳንኤል ተፈራ የፕሮፌሰር ናቸው አሉላ ከበደን ያነጋገራቸው ቀጥሎ ይቀርባል። ብዙ ጊዜ የአሜሪካን መንግስት የውጭ ሀይሎች አንድ የማይገነዘቡት ነገር አለ። ምንም በጎ ቢመኙ እኚህ ግዛትን ተግል ብሎ ነው ምናየው። ሁለተኛ ነገር ደግሞ የውጭ ሀይል የሚደግፈውን መንግስት አያምኑም። እንጂ አሜሪካን ጥረት ስላላደረገ አይደለም። እነዛ ታሊባን ስላሸነፉ ሳይሆን ምዕራባውያን በጠቅላላ በአሜሪካን መሪነት ይሄ የመሰረቱት መንግስት ምንም ሀያ አመት ቢቆዩ በህዝቡ ዘንድ ተቀባይነት አላገኘም። ታሊባን የሚጠቀመው ፕሮፓጋንዳ የአሜሪካን ቅኝኖች ናቸው። ሃይማኖታችሁን ሊያስቀይሯችሁ ነው። ሚስቶቻችሁን ሊቀሟችሁ ነው። እንደዚህ ያሉ ነው። በተለይ ህዝቡ በደንብ እስከዚያ ልተማር እና በዚህ አይነት ፕሮፓጋንዳ ነው ሲያነሳሱ የሰነበቱት። ስለዚህ ይህ መንግስት ለምሳሌ ፕሬዚዳንት ባይደን ቀደም ብሎ ባለፈው ሳምንት ሲናገሩ ወደ ሰብ ሶስት መቶ ሀምሳ ሺ ወታደር የአየር ሀይል ሁሉ አደራጅተናል እና ምንም አይሆንም የሚያሰጋ ነገር የለም አሉ። እሱ ለምሳሌ የውስጥ ማድረጃ ሳይሰሙ ቀርተው አይደለም። ነገር ግን ህዝቡ እንዳይሸበር በማለት ነው ይመስለኛል። እና በአጠቃላይን የተገነዘብኩት ምንድን ነው የውጭ ሀይል ሲመጣ ህዝቡን አስተባብሮ የውጭንም ሀይል እንዲጠላ ያደርጋል። የውጭ ሀይል የደገፈውንም መንግስት እንዲጠላ ነው የሚያደርጋል። ስለዚህ እዚህ የአሜሪካን ፖሊሲ አውጪዎች ምን ይማራሉ? ወደፊት ምንድን ነው መማር የሚችሉት? እንዲህ የሚለውን ነገር በአእምሮ ውስጥ እንዲነሳ አድርገዋል። መልካም፣ እነኚህን ተያያዥ ጉዳዮች በሌሎች ሀገሮች ያሉ ሁኔታዎችም እናነሳለን። ቀደም ብለው የሰጡት አስተያየት ላይ ግን እንደው አንድ ከወሰደው ጊዜ አንጻር ያሉ ነገሮችን ቢያነጻጽሩ እንዳሉት የውጭ ኃይል ምንም እንኳን መልካም ነገር ይዞ ቢመጣ በተቃርኖ ባሉ ወገኖች ህዝብን እንዳይቀበለው የማድረግን አዝማሚያ ገልጠዋል። ሀያ አመት ሞልቶታል ይሄ የዩናይትድ ስቴትስ እና የአጋሮቻቸው አፍጋኒስታን ውስጥ የቆዩበት ጊዜ፣ እንዲያውም እንዳይወጡ ሲጠየቁ ነበረ። ከዛ አንጻር ግን አዲስ ገና እንደገባ ሀይል አይደለምና አብሮ ኖሮ ክፉም ደጉም መታየት የሚችልበት ሁኔታ በተፈጠረበት እንዴት ያ ሊሰራ ይችላል፣ ሲብላላ ቆይተዋል። ይሄ መነሳሳት። ታሊባን እኮ ሲዋጋ ቆይተዋል፣ ሀያ አመት ተዋግቷል። የውጭ ደግሞ ሀይሎችም አሉ ለምሳሌ ፓኪስታንን የወሰድክ እንደሆነ የአሜሪካንን በዛ አካባቢ መኖር አይፈልጉም እና በስውር ይረዳሉ። መሀል ሩሲያ አክራሪ ሙስሊሞች ናቸው በብዛት የቀድሞ ራሽያ ሪፐብሊኮችን ብትወስድ አካባቢው በሙሉ እዛ ስለዚህ ይፈራሉ። ደግሞ አለፍ ስት ቻይና አለች፣ ቻይናም ትፈራለች። ህንድ ብቻ ነች ትንሽ አሁን ከአሜሪካን ጋር በኢኮኖሚ የተነሳ አሜሪካንም ህንድን ይረዳል ቻይናን ለመመጠን ስለዚህ አሜሪካን ያለበት ቦታ እዛ አካባቢ አመቻ አይደለም እና እነዚህ ድጋፍ ሲያገኙ ቆይተዋል። አሁን ችግር ይመጣል፣ አሜሪካን ከዛ ሲወጣ ታሊባን መንግስት ሲሆን ስለዚህ አሁን ሲናገሩ በረዝ አድርገዋል። ፖለቲካቸው አሁን ሰሞኑን ሰምተ እንደሆነ ታሊባን ያልሆኑ ክፍሎች መንግስት ውስጥ ይሳተፋሉ ብለዋል። ግን ቶሎ ብለው ምንድን ነው ያወጁት አፍጋኒስታን የሙስሊም ኢሚሬት ብለው ነው የሰየሙት። ትናንትና ፕሬዚዳንት ቤት ገብተው አልጀዚራ ያሰራቸውን አይታ መሳሪያ ይዘው ወዲያ ወዲህ ይላሉ ላሉ ይህ አደገኛ ነው ብቻቸው መብራት አሁን፣ በጎን ከዚህ በስተጀርባ ከታር ውስጥ የሚካሄደው የተካሄደው ድርድር ምን አይነት መንግስት ሊያስፈጥር ይችላል ሰሞኑ ልንሰማን ይችላል። ይህንን የአሜሪካ መንግስት ሀጋ ይቀሩ ያውቀ ዶክተር ዳንኤል ተፈራ ፕሮፌሰር ኤሜሪተስ ይህ ጀምር ለማድረግ ያህል ነው። ነገ በሰፊው የዩናይትድ ስቴትስን የውጭ ፖሊሲ የተለያዩ ገጽታዎች የምንመለከትበት ውይይት ይኖረናል። ለአሁኑ ለምጥን ቃለ ምልልሱ አመሰግናለሁ። እግዜር ይስጥልኝ። ዳንኤል ተፈራ ከኛ ጋር ለነበራቸው ቆይታ እናመሰግናለን። አሁን ሰዓቱ የስፖርት ነው። በቶኪዮ የኦሎምፒክ ውጤት ላመጡ አትሌቶች የደቡብ ክልል የማበረታቻ ሽልማት አበርክቷል። የኤርትራና የጅቡቲ ከ20 ዓመት በታች የሴቶች ብሔራዊ ቡድኖች የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታቸውንም ትላንት ከአዲስ አበባ ስቴዲየም አካሂደዋል። የአውሮፓ ታላላቅ ሊጎች ውድድሮችም ተጀምረዋል። እነዚህንና ሌሎች የስፖርት ክንዋኔዎችን የያዘውን ዘገባ ኬኔዲ አባተ እንዲያቀናብሩታል። የደቡብ ክልል መንግስት በቶኪዮ ኦሎምፒክ ሜዳሊያ ላመጡ አትሌቶች እንደየውጤታቸው የተለያዩ ሽልማቶችን አበርክቷል። በ10ሺ ሜትር ለኢትዮጵያ በውድድሩ ብቸኛውን የወርቅ ሜዳሊያ ላመጣው ለአትሌት ሰለሞን ባረጋ የክልሉ መንግስት 500ሺ ብር የሸለመ ሲሆን የወልቂጤ ከተማ አስተዳደር ደግሞ በከተማው 10ሺ ካሬ ሜትር ቦታ በሽልማት መልክ አበርክቷል። በተጨማሪም ደቡብ ፖሊስ ለአትሌቱ የኮማንደርነት ማዕረግ ሰጥቷል። የደቡብ ክልል የብር ሜዳሊያ ላመጣው አትሌት ለሚቻ ግርማ ደግሞ 350 ሺህ ብር ሲሸልም የነሐስ ሜዳል ያላመጡት አትሌቶች ለተሰንበት ግደይና ጉዳፍ ጸጋይ 250 ሺህ ብር በሽልማት መልክ አበርክቷል። ሦስቱ አትሌቶች በተጨማሪም በደቡብ ክልል ካሉ ከተሞች መካከል ከፈለጉት አንድ ከተማ 1 ሺ ካሬ ሜትር ቦታ እንዲሰጣቸው ተወስኗል። በቶኪዮ ኦሎምፒክ በአሰልጣኝነት ከአትሌቶቹ ጋር የተጓዙ ስድስት አሰልጣኞች ደግሞ ከ50 ሺህ እስከ 100 ሺህ ብር በክልሉ ተበርክቶላቸዋል። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ነው። የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ነገ በኬንያ ናይሮቢ ይጀመራል። በውድድሩ ላይ የሚሳተፈው የኢትዮጵያ አትሌቲክስ ቡድንም ትናንት ወደ ስፍራው አቅንቷል። ከኮቪድ-19 ወረርሽኝ ጋር በተያያዘ መካሄድ ከነበረበት ጊዜ ዘግይቶ የሚካሄደው ውድድሩ በዚሁ በወረርሽኙ ሳቢያ ነገ ነሐሴ 11 ተጀምሮ ከአምስት ቀናት በኋላ ፍጻሜውን ያገኛል። ከ አንድ መቶ በላይ ሀገራት የተውጣጡ አትሌቶች በውድድሩ እንደሚሳተፉም የዓለም አትሌቲክስ መረጃ ያመለክታል። የኤርትራና ጅቡቲ ከ20 ዓመት በታች የሴቶች ብሔራዊ ቡድኖች የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታቸውን ትናንት ነሐሴ ዘጠኝ በአዲስ አበባ ስታዲየም አካሂደዋል። በኮስታሪካ አስተናጋጅነት ለሚካሄደው ከ20 ዓመት በታች የሴቶች ዓለም ዋንጫ የሁለቱ ብሔራዊ ቡድኖች ከ10 ሰዓት ጀምሮ በአዲስ አበባ አበበ ቢቂላ ስታዲየም ያደረጉት ጨዋታ በኤርትራ ሶስት ለአንድ አሸናፊነት ተጠናቋል። ከጨዋታው ጅማሩ አንስቶ ሙሉ የኳስ የበላይነት የነበራቸው የኤርትራ ተጫዋቾች የጅቡቲን የግብ የግብ ክልል በተደጋጋሚ ጎብኝተዋል። በፈጣን የኳስ ቅብብሎቻቸው የጅቡቲን ተከላካዮች ሲፈትኑም ተስተውለዋል። ለኤርትራ በ 13 ኛው ደቂቃ ላይ 13 ቁጥር ለባሿ ደሊና ሳህሌ በግሩም ሁኔታ የመጀመሪያውን ጎል ስታስቆጥር የመጀመሪያው አጋማሽ የጨዋታ ክፍለ ጊዜ ተጠናቆ በተጨመረው የባከነ አንድ ደቂቃ ላይ የተገኘውን የቅጣት ምት ወደ ጎል የቀየረችው ራህዋ ነጋ ቡድኗ ሁለት ለዜሮ እየመራ እረፍት እንዲወጣ አስችላለች። በጨዋታው ከፍተኛ ብልጫ የተወሰደ ባቸው ጅቡቲዎች የአጨዋወት ለውጥ በማድረግ ተከላካዮቻቸውን ወደ መሀል ሜዳው አስጠግተው ለመጫወት ቢሞክሩም በመጀመሪያው አጋማሽ አንድም ለጎል የቀረበ ሙከራ ሳያደርጉ አጠናቀዋል። በሁለተኛው አጋማሽ በዝናብ በታጀበው ጨዋታ ስልሳ ሶስተኛው ደቂቃ ላይ የመጀመሪያውንና ብቸኛውን ኢላማውን የጠበቀ ሙከራ ያደረጉት ጅቡቲዎች በሌርማን ሲኪ አማካኝነት አስደናቂ ጎል አስቆጥረዋል። ከጎሏ መቆጠር በኋላ ፈጣን የመልሶ ማጥቃት ያደረጉት ኤርትራዎች በአንድ ደቂቃ ልዩነት ባስቆጥ የቁጠሩት ጎል ጨዋታውን ሶስት ለአንድ በሆነ ውጤት አጠናቀዋል። ለኤርትራ ሶስተኛውን ለራሷ ደግሞ ሁለተኛውን ጎል ያስቆጠረችው ደሊና ሳህሌ በጨዋታው ጥሩ እንቅስቃሴ አድርጋለች። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጂራ እንዲሁም የኤርትራ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ አብርሃም ጨዋታውን በስታዲየም ተገኝተው ተከታትለዋል። በሁለቱ ሀገራት መካከል ባለው የፖለቲካ አለመግባባት ምክንያት በፊፋ ውሳኔ መሰረት በገለልተኛ ሜዳ የሚካሄደው የኤርትራና ጅቡቲ ከ20 ዓመት በታች ብሔራዊ ቡድኖች የመልስ ጨዋታም በተመሳሳይ በአዲስ አበባ አበበ ቢቂላ ስታዲየም ከነገ በስቲያ ረቡዕ የሚደረግ ይሆናል። ከተወዳጆቹ የአውሮፓ ታላላቅ ሊጎች መካከል የእንግሊዝ ፕሪምየር ሊግ፣ የስፔን ላሊጋ ና የጀርመኑ ቡንደስ ሊጋ ባለፉት ቀናት በተደረጉ ጨዋታዎች ተጀምረዋል። በኮቪድ-19 ምክንያት በአውሮፓውያኑ ከመጋቢት ሀያ 2020 ጀምሮ በዝግ ስታዲየም ሲደረግ የነበረው የእንግሊዝ ፕሪምየር ሊግ በአሁኑ የውድድር አመት ስታዲየሞች ተመልካቾችን በሙሉ አቅማቸው እንዲያስተናግዱ ፈቅዷል። ብዙዎች በጉጉት የሚጠብቁት ይህ ሊግ ባለፈው አርብ አርሰናል ከሜዳው ውጭ ሊጉን አዲስ ከተቀላቀለው ብራንትፎርድ ጋር ባደረገው ጨዋታ የተጀምረው ሲሆን ባለሜዳው ብሬንትፎርድ ሁለት ለዜሮ በሆነ ውጤት አርሰናልን አሸንፏል። ትናንት በሜዳው የአምናውን አሸናፊ ማንቸስተር ሲቲን ያስተናገደው ቶተንሃም ደግሞ አንድ ለዜሮ በማሸነፍ ውድድሩን በድል ሲጀምር፣ ሻምፒዮኑ የፔፕ ጋርዲዮላው ሲቲ ደግሞ የውድድር ዓመቱን በሽንፈት ጀምሯል። በሊጉ የሚሳተፉ ክለቦች ያደረጓቸው ሁሉም የመጀመሪያ ጨዋታዎች በመሸናነፍ ነው የተጠናቀቁት። በስፔን ላሊጋ ና በጀርመን ቡንደስ ሊጋም የኮቪድ-19 እገዳዎች በአብዛኛው በመነሳታቸው ያላቸው ተመልካቾች በብዛት ስታዲየም መግባት ጀምረዋል። የጣሊያን ሴሪያ ደግሞ በተያዘው ሳምንት የመጨረሻ ቀናት የሚጀምር ሲሆን ስታዲየሞች ሀምሳ በመቶ የሚሆኑ ተመልካቾችን እንዲያስተናግዱ መፈቀዱን የጣሊያን ሚዲያዎች ዘግበዋል። ቀደም ብሎ የተጀመረው የፈረንሳይ ሊግ አንድ ሁለተኛ ሳምንት ጨዋታዎች ትናንትና ከትናንት በስቲያ የተካሄዱ ሲሆን ሁለቱንም ጨዋታዎች ያሸነፉት አንገርስ፣ ክለርሞንፉት እና ከባርሴሎና ኮከቡን ሊዮኔል ሜሲን የቡድኑ አካል ያደረገው ፒኤስጂ በደረጃ ሰንጠረዡ መሪነት ላይ ይገኛሉ። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ። አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው የመሸነው ዋና አዘጋጅ ሰለሞን አባተ፣ በቅንብሩ ንጉሱ ታምሬና፣ እኔም ሳስተናግዳቸው ያመሸዎት ስመኝሽ የቆየነን እንደተለመደው፣ አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም በስልክ ቁጥራችን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። ለአሁኑ ንጉሱ ከስቱዲዮ በሚጋብዘን ሙዚቃ እንሰናበታችኋለን። መልካም ምሽት የነገሰ ይበለን። we we'll